ውዳሴ ለእግዝእትነ ማርያም ድንግል ወላዲት አምላክ ዘይት ነበብ በዕለተ ሐሙስ እጸንተሬ ሙሴ በነዳይ ሰዓት ውስተ ገዳም ዋይ ጹቂ ሀይ ትኡይ ትመስል ማርያም ድንግል ዘይንመለርኩስ ተሰባ ምንያ ቃላ ወያ ዋእያ ሳተ መለኮቱ ለድንግል እምድረ ወለደት ወድንግልና ተረክበ ወመለኮቱ ተወለጠ ኮነ ወልደዋለመያው አምላክ ዘበአማን መጻዋዳነነ ሰአሊ ለነቅድስት ናብ ብኪ ኩልነ ኦግ ዝተነ ወላዲተ አምላክ እስመ ሳይልኪ ኩላይለ ኩልነ ትምክተ ኩልነ ድንግል ማርያም ወላዲተ አምላክ ዘበይንቲአሃ ተስረ ዘቀዳሚ መርገም እንታ ደረት ዲበ ዘመድነ በኢልዎት ዘገብረ ብሲት በላ ተምጽ በእንተ ዮሃን ታጾ ሆይ ተገነት ወበእንተ ማርያም ድንግል ተርወለነ ዳግመ ከፈረነ ንብላ እምፀወት ዘውቱ ስጋሁ ለክርስቶስ ወደሙ ክቡር

እንድሮ ለደቶ ይማእሰነ ድንግልናሃ ወበንተዝ ግድ ኮነት ከም ወላዲት አምላክ ይእቲ ኦ እሙቅ ቢለጥበቡ ለእግዚአብሔር እርዘፈታ ላይሊሃ ትለድ በጻይድ ወህማ ወሃዘነ ልብ ወኮነት ፈልፈለዮት ወወለደት ዘይኑ ለዝራብሲ ዘይስር መርገመ እምዘመድነ ወበንተዝን ሰብሆን ዘንብል ስፋት ለከ ኦ መፍቀሬ ሰብ ሄድ ወመዳኔ ነፍሳቲነ ሳሊ ለነ ቅድስት ኦ ዝመንክር ወይጹብ ሃይለክርሳ ለድንግል ወላዲት አምላክ ዘይኑ ለዘር ስማኮነ መልአክ ዛስተራዮ ለዮሴፍ እንዘይብል ከመዝ እስመ ዘ ይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ ተሰብአ ዘእንበለ ውላጤ ወለደቶ ማርያም ምክቢተ ዝንቱ ፍስሀ ወይ ቤት ወልድ ይወልድ ወይ ሰመ ያማኑኤል ዘበትርጓሜሁ እግዚአብሔር ምስሌነ ዋሪ ይሰመ ኢየሱስ ሃ ዘያድንሆሙ ለህዝሁ ማርያፈው ያድነነ ባይሉ ወይ ስራ ሀጢአተነ እስመ ጥዩቀ አይምርናሁ ከም አምላክ ውእቱ ዘኮነ ሰብአ ሎቱ ስብሐት እስከ ለዓለም ኦ ዘመንክር ልደታ አምላክ እማርያም እምቅድስት ድንግል አግመረቶ ደቃል ይቀደሞ ዘር ለልደቱ ወይ አማሰነ በልደቱ ድንግልናሃ እምሀበ ወጻ ቃል ዘእንበለ ድካም ወእምድንግል ተወልደ ዘእንበለ ህማም ሎቱ ሰገዱ ሰብአ ሰገል አምጽኦ ዕጣነ ከመ አምላክ ውእቱ ወርቀ እስመ ንጉስ ውእቱ ወከርቤ ዘይት ደሞቱ ማሕየዊ በእንቲአነ ተወክፎ በፈቃዱ አሐዱ ውእቱ ባይቲቱ ሄር ወመፍቀሬ ሰብ ሳሊለነ ቅድስት ኦ ዝመንክር ነሳ አህደ አጽመ እምገቦሁ ለአዳም ወላአኮም እኒሆው ብሲተ ወኵሎ ፍጥረተ እጓለ እመሕያው ተውህበ እግዚ ቃለ አብ ተሰባ እምቅድስት ድንግል ወተሰሜ አማኑኤል ወበእንተዝ ንሳል አቢያሃ ኩሎ ጊዜ ከመታሰስሪ በይንቲያነ አበ ፍቁር ወልዳ ሄርቲ ኢቲ ባበክሎሙ ቅዱሳን ወሊቃነ ጳጳሳት ስማ አምጻእ አትሎሙ ዘኪያሁ ይጸንሁ ወለነቢያትኒ አምጻእ አትሎሙ ለዘበይንቲያሁ ተነበዩ ወሐዋርያትኒ ወለደትሎሙ ዘሰበኩ በስሙ እስተ ኩሉ አጽናፋለም ለሰማይት ወለማይናን ወፃ ምኒሃ ዘተጋደሉ በይንቲያሁ ኢየሱስ ክርስቶስ ቢለ ጸጋ ጥበቡ ዘእይታወቅ ንስ ሳይሉ እስማ መጻዋዳነን ሳሊ ለነ ቅድስት ማለ እግዚአብሔር ለዳዊት በጽር ቆይን የስህ እስመን ፍሬ ከርስከ አነብር ዲበ መንበርከ ወሰበ ተወክፎ ውቱ ጻድቅ ከመምኔሁ ይትወለድ ክርስቶስ በስጋ ፈቀደ ይስስ ወይር ከማይደሮ ዘእግዚአብሔር ቃል ወፈጸመ ዘንተ በአብይ ትጋህ ወምዝ ጸራ በመንፈስ ወይቤ ናሁ ሰማይ ናሁ በኤፍራታ ወማይደሮ ለአምላክ አይቆብ እንተ ኢቲ ቤተልሄም

ዳዊት ዘነግሰ ለእስራኤል አሜት ነሱ ላይሌሁ እለዋህን ፈቶ ይስተ ማየ ማዘቅ ተቤተልሔም ፍጡነ ተንሱ መላይቅ ታራሁ ወተቃተሉ በውስተ ትይንተ እለዋህን ዋምጹ ሎቱ ውተ ማየ ዘፈቶ ይስተ ወሶበሬ ውቱ ጻድቅ ከማያጥቡ ከማያጥቡ ወመጠው ነፍሶም ውለቀት በይንቲያሁ ከአወ ውተ ማየ ወይ ሰትየ እምኔሁ ወምዝ ተወለቆ ሎቱ ጽርቅ እስከላለም አማን መነኑ ሰማዕት ጣዕማ ለዝ ዓለም ወካዕበ ወካዕበ ደሞም በእንተ እግዚአብሔር ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት ተሳለነ በከመ በሳይልከ ሳሊ ለነ ቅዱስት አሐዱ ዘም ቅዱስ ስላሴ ሬወተ ተናና አጽናነ ሰማያ ሰማያት መጻው አደረ ውስተ ከርሰ ድንግል ወኮነ ሰብአ ከማነ ዘን ብላ ኃጢአት ባይታ ወተወለ በቤተልሔም በከመ ሰበኩ ነቢያት አድኅነነ ወቤዘወነ ወረሴን ሳል ሳሊ ለነ ቅድስት